በውሳኔ ሕዝቡ ላይ ያተኮሩ ዘገባዎቻችን ናቸው። አሁንም የሚቀጥሉት በሲዳማ የክልልነት ጥያቄ ላይ የተካሄደው ውሳኔ ሕዝብ የኢትዮጵያ የዲሞክራሲ ስርዓት ግንባታ እየተሻሻለ ና የህዝቦች ጥያቄ በአግባቡ ምላሽ እያገኘ መሄዱን ያሳያል ሲሉ የዞኑ ምክር ቤት አፈ ጉባኤ ተናግረዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ለምርጫ ደግሞ ውሳኔ ህዝቡ በሰፊ ተሳትፎና በሰላማዊ ሁኔታ መካሄዱን አስታውቆ የተስተዋሉ ክፍተቶች ቢኖሩም ውጤቱን እስከ መቀየር የሚያደርሱ አይደሉም ብሏል። እስክንድር ፍሬው ዝርዝሩን ይዟል። ኢትዮጵያ አስረኛውን ክልል እንደምታዋቀር ዛሬ ግልጽ ሆኗል። ይሰጣል። የህገ መንግስቱን አንቀጽ ማሻሻልን የግድ በሚያደርግ የህዝብ ውሳኔ ውጤት ሲዳማ ዞን አስረኛው የኢትዮጵያ ክልል ሆኖ መዋቀር የሚያስችለውን የህዝብ ውሳኔ ድምፅ ማግኘቱን ምርጫ ቦርድ ይፋ ያደረገው የመጀመሪያ ደረጃ ውጤት አመልክቷል። ሐምሌ 11 2010 ዓ ም ይህንን ክልል የመሆን ጥያቄ ያቀረበው የሲዳማ ዞን ምክር ቤት ስብሰባ የተመራው በአፈጉባኤው አቶ ሰለሞን ላሌ ነበር። ውጤቱ ይፋ እንደተደረገ ያነጋገርኳቸው አቶ ሰለሞን ደስታቸውን አንጸባርቀዋል፣ ምስጋናም አቅርበዋል። እግዚአብሔር ይመስገን። እጅግ በጣም በዚህ ሰዓት የላቀ ነው ደስታዬ። እግዚአብሔርን እጅግ አድጌ አመሰግነዋለሁ። ለዚህ ሁሉ ያበቃው እግዚአብሔር አምላክ ነው። መጀመሪያ ምስጋና ማግኘት ያለበት ቀጥሎ የሲዳማን ህዝብ እንኳን ደስ ያላችሁ እላለሁ። በሲዳማ ውስጥ የሚኖሩ አጠቃላይ ብሔር ብሔረሰቦች የህዝብን ጥያቄ በዲሞክራሲያዊ ስርዓት የለውጡ መንግስት ህገ መንግስቱን ተከትሎ የህዝቡን ጥያቄ መፍትሄ እንዲያገኝ በማድረጉ እጅግ በጣም ደስተኛ ነኝ። ቅድሚያ መመስገን ያለበት እግዚአብሔር ነው። ከዛ በመቀጠል የፊድሪ መንግስት የለውጥ አመራሩን ከዚህ ጋር በማያያዝ ክቡር ዶክተር አብይ አህመድን እንዲሁም ደግሞ የክልሉ ምክር ቤት፣ የክልሉ ርዕሰ መስተዳድር እንዲሁም ደግሞ አጠቃላይ ይህንን ጉዳይ የመሩትን አመራሮች፣ የሲዳማ ከፍተኛ አመራሮች፣ ሲዳማ ህዝብ ህገ መንግስታዊ መብቱን እንዲጎናጠፍ በርካታ ትግል ያደረጉ ወጣቶች አሉ፣ አመራሮች አሉ። እነዚህንም አመራሮች እንኳን ደስ አላችሁ ብንም ወጣቱንም በዚህ ጉዳይ ላይ ከፍተኛ ትግል መስዋዕት ያደረጉ ህይወታቸውን ያጡ ፣ ቀደም ሲል ለመቶ ሰላሳ ዓመታት ትግል በነበረ ጊዜ ህይወት ያጡ አሉ። እንደገና የታሰሩ የተሰደዱ አሉ። እንዲሁም ደግሞ በዚህ በለውጡ ዘመንም ራሱ በትግል መካከል ሰው ተጎድተዋል። ይሄም ጭምር በዚህ ሰዓት የታሰሩም አሉ። ይሄ ሁሉ የዚህ የትግል ውጤት ነውና የታሰሩትም እንኳን ደስታላችሁ ህዝባችንም በአጠቃላይ የሲዳማ ህዝብ እንኳን ደስ አለው። እንዲሁም ደግሞ የኢትዮጵያ ህዝብ በአጠቃላይ ኢትዮጵያ ብሔር ብሔረሰቦች ህገ መንግስታዊ ውሳኔ ስለሆነ የሀገራችን የዲሞክራሲ መስመር ግንባታው እየተሻሻለ በመሄዱና የህዝቦች ጥያቄ በዚህ መልኩ በአግባቡ ምላሽ እያገኙ መሄዳቸው እጅግ በጣም ፈርቀዳጅ ነው ብዬ ነው የምወስደው። እና ከዚህ የተነሳ የኢትዮጵያ ህዝቦችም እንኳን ደስ አላችሁ ማለት እፈልጋለሁ። አቶ ሰለሞን ይሄ ምን ማለት ነው? አሁን ለሲዳማ ዞን ህዝብ ውጤቱ በዚህ መንገድ መሆኑ ውስጥ ለሲዳማ በዋናነት ሲዳማ ህዝብ የጥያቄውን ምላሽ ያገኘበት ነው። ለበርካታ አመታት የለፋበትን ልፋት በዚህ በለውጡ ጊዜ ምላሽ ያገኘበት ነው። ከዚህ የተነሳ ጥያቄው የተመለሰለት ህዝብ ስለሆነ ከዚህ ከለውጡ መንግስት ጋር አሁንም ደግሞ እቅና እያገኘ ያለው ብልጽግና ፓርቲ ጋር በመሆን የልማት ትግሉን ለማፋፋል ይህ አደረጃጀት ስልት ስለሆነ ይህንን አደረጃጀት በመከተል ውጤታማ የሆነ ልማት የማልማትና መልካም አስተዳደርን ማሳለጥ አቅም የሚያገኝበት ከመሆኑ የተነሳ ትልቅ ትኬት ነው ቀጣዩ ሂደት ምንድን ነው አሁን እንግዲህ ዛሬ ጊዜያዊ ውጤቱ ወይም የመጀመሪያ ደረጃ ውጤት ይፋ ተደረገ እርግጥ አጠቃላይ ውጤቱም ይፋ ይደረጋል ግን ከዚህ በኋላ የሚኖሩት ሂደቶች ምንድን ናቸው ያው ምርጫ ቦርድ የመጨረሻውን ውጤት በአስራ ሰባት በመርሃ ግብሩ መሰረት በአስራ ሰባት ያደርጋል ተብሎ ይጠበቃል ህዳር አስራ ሰባት ህዳር አስራ ሰባት እሺ ምርጫ ቦርዱ ይህንን ይፋ ካደረገ በኋላ በህገ መንግስቱ ላይ በተቀመጠው መሰረት የክልሉ ምክር ቤት ቀጥታ ለጠያቂው ብሔረሰብ ስልጣኑን ያስረክባል። ምክንያቱም የደቡብ ክልል ምክር ቤት ለጠያቂው ምክር ቤት ለሲዳማ ዞን መንግስቱ ላይ እንደተደነገገው መሰረት ለጠያቂው ብሔር ምክር ቤት ስልጣኑን ያስረክባል። ያንን ካስረከበ በኋላ ቀጥታ የሲዳማ ክልል መንግስት ወደ ማዋቀር ነው የሚገባው ማለት ነው። ህዳር 10 ቀን የተካሄደውን የሲዳማ ህዝበ ውሳኔ የታዘበው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ባወጣው መግለጫ በሂደቱ የተስተዋሉ ጠንካራ ጎኖችንና ክፍተቶችን ዘርዝሯል። ከፍተኛ የመራጮች ተሳትፎ፣ ሰላማዊ የድምፅ አሰጣጥ ሂደትና የመሳሰሉት ጠንካራ ጎኖች ተብለው ከተጠቀሱት መካከል ናቸው። በብዙዎቹ የምርጫ ጣቢያዎች የተገኙት የአንድ ወገን ተወካዮች ብቻ መሆናቸው፣ የድምፅ አሰጣጥ ሚስጥራዊነት ያልተጠበቀባቸው አንዳንድ የምርጫ ጣቢያዎች ማጋጠማቸውና የመሳሰሉት ደግሞ ክፍተቶች በሚል ከተጠቀሱት መካከል ናቸው። የጥምረቱ ታዛቢዎች አስተባባሪ ብሌና ስርዓት ለአሜሪካ ድምፅ እንዳብራሩት ግን ክፍተቶቹ በህዝበ ውሳኔ ውጤት ላይ ተጽዕኖ የሚያደርሱ አይነት አይደሉም። በእኛ እምነት እነዚህ ነገሮች የምርጫውን ውጤት ይቀንሳሉ ብለን አናምንም። አንዳንዶቹ ለምሳሌ ክሪቲካል የነበረው የሴክሬት ባሎቱን በሚመለከት እሱን፣ ኢሚዲየትሊ ሚስጥራዊ ድምፅ መስጫን በሚመለከት እሱን ወዲያው ሪፖርት አቅርበን የሚስተካከል ተደርጓል። ይናል በድምፅ ለውጥ ያመጣል ብለን ስለዚህ በውጤቱ ላይ ተጽዕኖ ሊያሳድሩ የሚችሉ ክፍተቶች አልታዩም። ማስተማሪያ የሚሆኑ ክፍተቶች ብቻ ናቸው። አዎ በተለይ ለሁለት ሺ አስራ ሁለት በመጣው ምርጫ ዝግጅት አፈጻሚው አካል ታዛቢውም ከህብረተሰቡም ሊታረሙ በሚችል ብለን ያነሳናቸው ነው እንጂ በውጤቱ ደረጃ ላይ ተጽዕኖ አልሰጡም። የሲዳማ ዞን ራሱን ችሎ እንደ ክልል መደራጀት የደቡብ ብሔር ብሔረሰቦችና ህዝቦች ክልል እንደ አንድ ሊቀጥል እንደማይችል አመላካች ነው። ደሂድን በቅርቡ ያስጠናው ጥናት እንዳመለከተው ከአንድነት ቀጥሎ ያለው አማራጭ ደቡብን ከሁለት እስከ አምስት በሚደርሱ ክልሎች ማዋቀር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ